ወደ ተከታዩ ዝግጅታችን እንዝለቅ። ዓለም አቀፍ ትኩረት ለስደት ጉዳይ። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነቶችና በልዩ ልዩ ፖለቲካዊ ምክንያቶች ከየሀገሮቻቸው ተሰደው በየመጠለያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል የገቡበት ስብሰባ ባለፈው ሳምንት ጄኔቫ ላይ ተካሂዶ ነበር። ጽዮን ግርማ ከዚህ ውይይት ጋር የተያያዘ ዘገባ አሰናድታለች። ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋ መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛም በስልክ አነጋግራለች። ከጽዮን ጋር ልተዋችሁ። ከታኅሳስ 6 እስከ 8 2012 ዓ ም ለሶስት ቀናት ከመላው ዓለም የተውጣጡ ስደተኞችና 750 ልዑካን ቡድን አባላትን ጨምሮ ወደ 3000 ሰዎች ጄኔቫ ውስጥ በዓለም ላይ ስላሉ ስደተኞች ጉዳይ ለመምከር ሐሳብ ለመለዋወጥ፣ የገንዘብ የአይነትና የስልት እርዳታ ቃሎችን ለማሰባሰብ ተቀምጠው ነበር። ይህ ግሎባል ሬፊጂ ፎረም ወይም ዓለም አቀፍ የስደተኞች ጉባኤ የተዘጋጀው አምና በታኅሳስ ወር 2011 ዓ ም በተካሄደው የተባበሩት መንግስታት ዓመታዊ ጉባኤ ላይ የጸደቀውን ግሎባል ሬፊጂ ኮምፓክት ሰነድን ተከትሎ የተዘጋጀ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር የዚህ ሰነድ ይዘት ምንነትና በጉባኤው ላይ የተሳተፉት እነማን እንደሆኑ በአጭሩ ያስረዳሉ። ግሎባል ኮምፓክት ምንድን ነው? ስደተኞች እስካሁን እንደሚጠብቀው አንድ ሀገር ይሄዳሉ፣ ካምፕ ላይ ወይም መጠለያ ላይ አድርገሽ ይሰፍርላቸውን ነገር ነው የሚጠብቁት። ይሄ መቀጠል የለበትም፣ ነው ዘላቂ መፍትሄም አይደለም። ሰዎቹም እየጎዳናቸው እንጂ የጠቀምናቸው አይደለም። አንደኛስ ችሎታ አላቸው፣ እውቀት አላቸው። ስለዚህ ይህንን እውቀታቸውን ተጠቅመው እናጠለላቸው። ሀገርም አስተዋጽኦ ማድረግ ይችላሉ። ከነሳቸውን ሰርተው እንደ ሰው ክብራቸውን ጠብቀው መኖር ይችላሉ እና መደግፍ ነው ያለባቸው። ተደግፈው እንዲሰሩ አምራች ዜጋ እንዲሆኑ መደረግ አለባቸው ይላል። ይህን ለማድረግ ደግሞ አንደኛ ተነጥለው በዚህ ጋር ፍጅ እንደብቻ ረፍ ያለሆ እንደብቻ ሳይሆን አብረን ህብረተሰቡ ጋር ተቀላቅለው መኖር አለባቸው። በተጨማሪ ደግሞ የኢንተርናሽናል ኮሚኒቲው መደገፍ አለበት። አልፖችን ሰማንያ አምስት ፐርሰንት የሚሆኑት የዓለም ስደተኞች በታዳጊ እና ራሳቸው አቅማቸው ውስጥም በሆኑ ሀገሮች ላይ ተጥለው ነው የሚገኙት እና የአለም አቀፉ ማህበረሰብ ድጋፍ ያስፈልጋቸዋል። ስለዚህ ይህን እነዚህ አይነት ድጋፎችን ለማሰባሰብ የገንዘብ ብቻ ሳይሆን የሀሳብም የኤክስፐርቲዝም ድጋፎችን ለማሰባሰብ ነው። ሰው ዓለም አቀፍ ማህበረሰቡ የራሴ ነው ጉዳይ ነው እነዛ ስደተኛ ያጠለሉ ሀገሮች እና የስደተኞቹ ጉዳይ ሲሆን የዓለም ጉዳይ ነው የስደተኛ ጉዳይ፣ ስለዚህ ይመለከተናል የሚሉ አካላት ነው የተሰበሰበበት። አሁን በዚህ ፎረም የታየው ማንም አይመለከተው ስደተኞች ራሳቸው አሉ፣ የአካላት ወይም ሁማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አለ፣ ምሁራን አሉ፣ የስፖርት ተቋማት አሉ የግል ሴክተሩ አለ አለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አለ እየቀረ የለም ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለውን ያህል እናደርጋለን ብለው የወጡበት ወራት ነው አቶ ክሱት በጉባኤው ላይ ስለተዳሰሱት አንኳር ጉዳዮች ሲጠቅሱ ጥሩ ውጤት የተገኘበት ነው በማለት ግምገማቸውን ያስቀምጣሉ አንደኛ አዲሱ አሰራር የጀመሩ ሀገሮች አሉ እንደ ኢትዮጵያ አይነት የእነሱ ምሳሌ የሚሆን አብነታዊ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያደረጉበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛበት ጉዳይ ብሎም ይወያይ አንድ ስድስት ተለይተው ነበረ። በትምህርት ዙሪያ፣ በስራ እድል ዙሪያ፣ ሀይል አቅርቦት ዙሪያ፣ ኢንፍራስትራክቸር ከሌላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ? ተቋማት ምን ማድረግ ይችላሉ? ነጋዴዎች ምን ማድረግ ይችላሉ? ሲቪል ሶሳይቲ ምን ማድረግ ይችላል? የሪሰርች ተቋማት ምን ማድረግ ይችላሉ? የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል። ጥሩ ኮሚትመንት ታይቷል። ወደ ሶስት ሺህ የሚያክል ህዝብ ነው የተገኘው ወደ ሰባት መቶ ሀምሳ ሺህ ዴሊጌት በስራቸው። ግን አጠቃላይ ሲደመር ግን ሶስት ሺህ ህዝብ የተሰበሰበበት ነበር እና በጣም ትልቅ ወቅት የተገኘበት ተብሎ ማለት ይቻላል። ለመጀመሪያ ጊዜ ነው። በየአራት አራት ዓመቱ የሚካሄድ ነገር ነው። ግን እንደ አጀማመሩ ጥሩ ነው። አዲሱን አሰራር ከጀመሩት መካከል ኢትዮጵያ አንዷ እንደሆነች የጠቀሱት አቶ ክሱት ይህን አሰራር የጀመሩ ሀገሮችን በምሳሌነት ተነስተዋል ብለዋል። ኢትዮጵያ የተነሳችበትን እንዲያስረዱ ከአሜሪካ ድምጽ ተጠይቀው አሁን ኢትዮጵያ የሚገርመው ነገር አምና ነው ይሄ ግሎባል ኮምፓክት የጸደቀው። እርግጥ በሁለት ሺህ አስራ ስድስት እንደ ሀሳቡ ተነስተዋል። አንዳንድ ሀገሮችም እንደ ፓይለት ሆነው ተመርተዋል። ኢትዮጵያም ተመርጣለች። ከዛ በፊት ግን የሶማሌ ስደተኞች የሚጠለቅበት ዶሎ አዶ የሚባል ቦታ አለ። ከአይኪያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉት እና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነ ወደ መቶ ሚሊዮን ዶላር አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችም እየተደራጁ በብድር እየወሰዱ በእርሻ በእንስሳ እርቢ በሱቅ በቢዝነስ ናንሽ ቢዝነሶች ምናም ተደራጅተው ከመስራት ጀምረው እና ውጤቱ ጥሩ ነው። ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉሉል እንጂ በጣም አንዳንድ አሁን ሰሞኑን የነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ሁኔታ ትልቁ ነገር ደግሞ አብረው እንዲኖሩ እንግዲ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ሕዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አርጓል። አብረው ነው የሚሰሩት። መሬቱ ላይ በተለይ አብረው ጋር ሰጠው ውጤቱን ምርቱን እኩል ነው የሚካፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው እንደ ቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው። እና ይሄ እንደ ጥሩ ተሞክሮ ኢትዮጵያ ካፈላለች ጥሩ ተቀባይነትም ያገኘ ተሞክሮ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት በመላው ዓለም ሰባ ነጥብ ስምንት ሚሊዮን ሰዎች በጦርነት፣ በግጭት፣ በፖለቲካ አለመረጋጋት እና በልዩ ልዩ ምክንያቶች ከቀያቸው ተፈናቅለዋል። ከነዚህ ውስጥ 41 ነጥብ 3 ሚሊዮን ሰው የሀገር ውስጥ ተፈናቃይ ነው። 25 ነጥብ 9 ደግሞ በመጠለያ ጣቢያ ውስጥ የሚገኙ ናቸው። ሶስት ነጥብ አምስት ሚሊዮን ሰዎች ጥገኝነት እንዲሰጣቸው ጠይቀዋል። በኢትዮጵያ 720 ሺህ ስደተኞችና ወደ ሌላ ሶስተኛ ሀገር ለመሻገር ጥገኝነት የጠየቁ የደቡብ ሱዳን፣ የሶማሊያ እና የኤርትራ ስደተኞች ያሉባት ሀገር ናት። በዚህም በአሁኑ ሰዓት ከፍተኛ ስደተኛ ቁጥር ከያዙ የአፍሪካ ሀገራት መካከል ትጠቀሳለች። በዚህ ጉባኤም ላይ በምክትል ጠቅላይ ሚኒስትር ድር ደመቀ መኮንን የሚመራ ልዑክ ወደ ስፍራው ተጉዞ ነበር። ላቶ ክሱት ልዑኩ ምን ሀሳብ አቀረበ ብያቸው ነበር። በአንድ አራት ነገሮች ታግረዋል። የኢትዮጵያ ዴሊጌሽንም ህግ ወጥቷል። እንደምታቂው አምና ላይ ጥሩ ህግ፣ ስደተኞች ስራ እድል ሁሉ የስራ ፈቃድ ሁሉ ሊሰጣቸው ይችላል። ከሁን በፊት አይቻልም ነበር። አሁን ግን እንደ ኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኢቨንትስ የምንላቸውን ማስመዝገብ ይችላል ይላል። ትምህርትም አሁን በፊት ትንሽ ሪዘርቬሽን ነበረ፣ አቅፍ የለን የሚል በተለይ ኤሌመንተሪ ትምህርት እንዲማሩ የሚማሩ ህጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግቢ ተሰጥተዋል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች ምንድን ነው፣ በፕለጅ መልክ ቀርበዋል። አሁን ምንድን ነው ስፔሲፊክ ናቸው። አሁን ለምሳሌ አንደኛ ይላል ዘጠና ሺህ ለሚሆኑ ሰዎች የገቢ ማስገኛ ወይም ኦፕሽኒቲ ወ ፈጥራለን ይል ይሄ ማለት ሁሉም ነገር የሚሰራው ነገር ሁለቱን እንደፊት ማድንያት መሆን አለበት። መነሻም ስላለ ስደተኞችም ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ይሄ የምንለው የስራ እድል ቢፈጠርም ሙያው ከሌላቸው ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ ሀያ ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም የሆነ ሆነ ሰርቲፊኬት የሚያገኝበት ስልጠና ለመስጠር ሌላው የኃይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። ይህንንም ይህንንም ለማሻሻል በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገንጸዋለች ኢትዮጵያ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት ስደተኛ ሲመጣ ያው ተቸግሮ አገሩ መኖር ለማይችል ነው ይመጣል። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ የተፈጠረውን ችግር ለስደት የዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዮኒክ ሲያርም ይህን ነው። ሬዥም ሶራበት የነበሩ ለተቻለ መጠን ወደ ሀገራቸው የማገዝ ነገር ነው እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶም የሚያኖሩበት ሁኔታ የሎካል ኢንቴግሬሽን የምንለው ነው እሱም በሁለተኛ ደረጃ በሶስተኛ ደረጃ ሪሰትልመንት ነው ሪሰትልመንት አስቸጋሪም የሆነው ሀገሮች ናቸው ሪሰትልመንት የሚሰጡት አገር ነታቸው በገጽታ ፈቃዳቸው የሚሰጡት ነገር ነው እነሱ ካልሰደ መብት ስደተኛው መጠየቅ የማይችልም አሜሪካን ብረት ትልቁ ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ሰበቶኒ በጣም የወረደ የወረደ የቀነሰ ሄደ እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ ነው ይሄ እድል ያገኘ የነበረው። አሁን በጣም በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው ማይመጣም ላይኖርም ኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በመሳ ለመሳ ደግሞ የመጡበትን ሀገር ሰል እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራ ይሰራል። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ ሰባት መቶ ሰባ የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት ሶስት ዓመታት ስደተኛ ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለው ሲል የዓለም ባንክ ቡድን ቃል የገባው ሁለት ነጥብ ሁለት ቢሊዮን ዶላር ነው። ቤቴሌም ተስፋ ጽዮን የተወለደችውና እስከ ሰባት ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች። እስከ ሰባት ዓመታችን ስለነበር ኤርትራዊ መሆንምን ማለት ሙሉ ምናምን ማለት ነው። እዛ እንደገባን ግን መቼም ደህና ነው እኛነ ንበር መጀመሪያ የተባረርነው ከአባታችን ጋር እናቴና ሁለት ቴቶች ቀርተው ነበር መለያየቱ ቋንቋ ለማወቁ ቤት ፍለጋው መጀመሪያ ላይ ይከብዳል፣ ማታቀው ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላደረግን ትምህርት ቤት ብዙ እንትን አይደለም አናቅም ነበር። በጦርነት ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመርነው። እና እንዳሁን እንደጀመረ በሦስተኛው በእኛም ናይንቲ ናይን አይ ቲንክ ናይንቲ ናይን ላይ ነው የተባረርነው። ሰው እንደጀመረው ነው ማለት ነው

ተስናሉ ትንሽ ስለሆንም ሊሆን ይችላል። አናውቅም ነበር አዲስ ህይወት ሳኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽው እና እንዴት ተቀበለሽ? ከዚህ ስት ስንሄድ አምቼ የሚል አጠራር ነበር እና እዛ ቢሎንግ ለምታረግ አይሰማህም ሙሉ ሆኑ አይሰማህም፣ የሆነ የተለየ ነገር አለ ተባርን ስንሄድ ማለት ነው። በአምቼ ለሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበር አይሰማህምና የመጀመሪያ የነበርኩበት የምትናፍቅበት መንገድ ላይ አስ ስታደርግ ጓደኛም ቴክኖሎጂ ካንተ ጋር የሚመስሉት ወይ የተባረረ ወይ አመት እንዳንተ የሆነው ሰው ስለምት የተለየ ሆኖ ይሰማል ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበት መንገድ ሊሆን ይችላል ለዛ ነው ብዙ አልከበደም። ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም፣ ትላለች ምታቂና። አንድ መንገድ ብቻ ነው፣ ሁሉም ሁሉም ማለፍ ያለበት መንገድ እሱ ብቻ ነው። እና መናገራችን ለምን ሆና- ማለታችን፣ እሺ እንደዚህ ነው የምሆነው ብለሽ ምጠቅሽ ብለሽ መሆን እንደማችሁ ነው የሚነገርሽ እና ሁሌ መሆን ልችሆን ነገር መሆን እንደማችሁ እዛ ሀገር ሆኖ የሚሰማ ምታዩም የለም ተስፋም የለውም፣ ምታዩም ነገር የለም እንዳልኩሽ ወከ ይህን አልፌ የሳዋን ፕሮሰስ አልፌ ሳዋ ሄጂ ከሳዋ በኋላ ያለውን ነገር አልፍ ሲተምር ከዛ በኋላ የምፈልገውን ነገር አረጋለሁ ብትይ ከአንቺ በፊት የፈለገውን ያደረገ የምታየ ሰው የለም። ስትሞክሪም ደስ ነው እና ከዛም ህመም አጋጠማትና የሕክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ሕይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯል ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበርና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች። አጠር ያለ ቆይታ አድርገን ነበር። ሊሚትድ የሚለውን ነገር አልፍ ለመገኘት በመሞከር ነው ብዬ አስባለሁ። አንቺም ብሎ የሚነገርሽ ነገር የማይቻልበትን ቦታ አልፍ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመው ሰው ለራሱም ለሌላውም የስራ ዕድል መፍጠሩ ይሆናል። ይደረጋል የሚለውን ደግሞ ለማሳየት መሞከር ይሄን አኪባር ያለው ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነው። ጊዜ ለማሰብ አሁን አንቺ ሰው አለ በስርሽ የቀጠርሽው ምንድን ነው? ድርጅት ነው የልብስ ዲዛይን መስሪያው? አዎ ብዙ ሰዎች አሉ እንዳልኩት በኮንትራክት የምናስራቸው ሰዎች ይበዛሉ።

ቆውዝ ማለት ነው። ምን ያህል ጊዜ ሆነ? ከመለከት እንደዚያ አልተገመተም። አራት አመት ሞላ አራት አመት ሞላ። አሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ። እንግዲህ አራት ዓመት አንቺም ከነሱ አንዷ ነሽ። ይሄ ሁኔታ አሰልችቶች ነው ወደ ስራ የገባሽው? ማሰልችት ብቻ ሳይሆን ሰው በዕድሜው አይደራደርም፣ በህልሞ አይደራደርም፣ በተስፋ አይደራደርም ብዬ ነው የማስበው እና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው እና የሀን መቀማት ማለት ራይድሽን መውሰድ ነው። እና ሌላ አልችልም፣ ግን በማስ ብሳምትን ብዬ አስባለሁ። ሁሌ እንዲህ ተብሎ አይኖርም። ሰው ስደተኛ ነኝ በሚል ራሱን እየገደል አይኖርም። ራሱን እየገደልክ ነው የምትኖረው። ሰው ካልሰራ ይሞታል። ኢትዮጵያ ውስጥ ለእናንተ ላሳይልም፣ ጠያቂዎች የሚደረግላችሁ ድጋፍ አለ። አዲስ አበባ ውስጥ ለመኖር ፍቃድ ይሰጠን። አሁን አሁን በዚህ ባለፉት ከኦባማ ሳሚ በኋላ ያለውን ነገሮች ደግሞ ለማስተካከል ብዙ ነገር ተሞክሯል። እንደተባለው ፕሮክላሜሽን እንደተጻፈው፣ በፕሮክላሜሽን ላይ እንደወጣው የስራ ፍቃድ ራይት ቱ ሙቭ ለመንቀሳቀስ፣ ይሄ ቫይታል ሬጅስትሬሽን የሚባሉት ቤዝ ሰርቲፊኬት በር ሰርቲፊኬት መሬት ሰርቲፊኬት አክሴስ ለማድረግ እነዚህም በፕሮክላሜሽን ደረጃ ወጥቷል። በአዋጅ ደረጃ የለውም። አሁን የስራ ፈቃድ ግን አግኝተሻል። መመሪያ ግን የለውም። የለም የለ መመሪያም እየጠበቅ ነው። ለምሳሌ ነጻነት አላቸው፣ መብት አላቸው። እንዴት ነው ሰውስ? ሰው ልዩነት አይታየውም። ሁሉም ሰው እንደ ሰው ትሪት ያደርገዋል። በሰው ደረጃ እኔ አሁን ስደተኛ መሆን የማቀው ሰርቪስ ፈልግ ሲሄድ ብቻ ነው። ባንክ ሲሄድ መታወቂያ የሆናል አይሆንም። ይሄ ኖርማል ግብይት የምታርዩ ነገር ማድረግ ትችያለሽ። እኔ ኃላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነን ልይ መቅረብ የምችለውን ነገሮች ለመውሰድ ግን ፈቅድም ነው እ ከሰው ጋር ያለው ግንኙነት መልካም ነው። በጣም ጥሩ ነው። በጣም መልካም የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር ዘጠኝ ሁለት ሺ አስራ አንድ ዓመተ ምህረት ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጁ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።